ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ ሰዎች ቁጥር አምስት ሺ ስድስት መቶ ሰማኒያ ዘጠኝ መድረሱ ተገልጿል። በኢትዮጵያ የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት የወጣና በጠቅላይ ሚኒስትሩ ጽሕፈት ቤት ገጽ ላይ ዛሬ የሰፈረ ዝርዝር መረጃ የወረርሽኙ ዋና ማዕከል አዲስ አበባ መሆኗን ያሳያል። በሀገሪቱ ውስጥ ከኮቪድ-19 ያገገመው ሰው ቁጥር 2132 የደረሰ ሲሆን 95 ሰው በኮቪድ-19 ምክንያት መሞቱን መረጃው ይጠቁማል። 33 ሰዎች በጠና ታመዋል። ይህ በእንዲህ እንዳለ በዓለም የኮሮና ቫይረስ ስርጭትና የኮቪድ-19 ሞት አሁንም ቀዳሚ በሆነችው ዩናይትድ ስቴትስ የተጋላጩ ቁጥር ከሁለት ሚሊዮን ተኩል መብለጡ በምርመራ የተረጋገጠ ሲሆን በኮቪድ-19 ምክንያት የሞተው ሰው ቁጥር ከ አንድ መቶ ሀያ አምስት ሺህ ልቋል። በአምስት ስቴቶች ውስጥ በፍሎሪዳ፣ በጆርጂያ፣ በደቡብ ካሮላይና፣ በአሪዞና ና በኔቫዳ የኮሮና ቫይረስ ስርጭት መጠን እንደገና እያሻቀበ መሆኑን ዛሬ የወጡ መረጃዎች ጠቁመዋል። በመላው ዓለም የኮሮና ቫይረስ ተጋላጭ ቁጥር ከ10 ሚሊዮን መብለጡን በኮቪድ-19 የሞተው ሰው ቁጥር ወደ ግማሽ ሚሊዮን መጠጋቱን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያወጣው መግለጫ አመልክቷል። የቦይንግ ሰባት ሰላሳ ሰባት ማክስ ጀቶች ፍተሻና ሙከራ ነገ ይጀምራል። ኢንዶኔዥያ ና ኢትዮጵያ ውስጥ ሁለት ማክስ ኤት ጄቶቹ ከወደቁና አደጋዎቹ የደረሱት በጀቱ የቴክኒክ ችግር ምክንያት መሆኑ ከተረጋገጠ ወዲህ ከአየር ላይ ሙሉ በሙሉ እንዲወርዱ የተደረጉት የቦይንግ ማክስ ሰቨን ኤት እና ናይን ሙከራ ከነገ ጀምሮ ለሶስት ቀናት የሚካሄድ ሲሆን በዘመቻው የሚሳተፉት የፌዴራሉ የአቪዬሽን አስተዳደርና የቦይንግ ኩባንያ አብራሪዎችና የፍተሻ ቡድኖች እንደሚሆኑ ቅርበት ያላቸው ያላቸውን ምንጮች የጠቀሰ የሮይተርስ ዘገባ አመልክቷል። የ346 ሰው ሕይወት በቀጠፉት ሁለት አደጋዎች ምክንያት በዩናይትድ ስቴትስ የተወካዮች ምክር ቤት የተመረመረው ቦይንግ ኩባንያ በመቶዎች የሚቆጠሩ የክስ ዶሴዎችም ተከፍተውበታል። የነገው የቦይንግ 737 ማክስ ሰቨን ሙከራ የሚጀምረው ሲያትል ላይ እንደሚሆን ተዘግቧል። ቦይንግም ፌዴራሉ የአቪዬሽን አስተዳደርም ላቀረበላቸው ጥያቄ መልስ እንደማይሰጡ መግለጻቸውን ሮይተርስ አክሎ ጠቁመዋል። የሩሲያ ወታደራዊ መረጃ ተቋም አፍጋኒስታን ውስጥ የተሰማሩ የአሜሪካና የተባበሩት ኃይሎች ወታደሮችን እንዲገድሉ ለታሊባን ክፍያ ይሰጥ እንደነበረ በተጠናቀረው መረጃ ላይ ማብራሪያ እንዳልተሰጠው ዋይት ሀውስ ቤተ መንግስት ተናግሯል። ኒውዮርክ ታይምስ ጋዜጣ ከትናንት በስቲያ ያወጣውን ዘገባ አስመልክቶ የቤተ መንግስቱ ቃል አቀባይ ኬሌ ማኬናኒ ትናንት ለጋዜጠኞች ሲናገሩ ስለተባለው የሩሲያ ክፍያ ፕሬዝደንቱም ሆኑ ምክትላቸው አልተነገራቸውም፣ አያውቁምም ብለዋል። በሌላ በኩል የመጪው ፕሬዝደንታዊ ምርጫ ዴሞክራቲክ ተፎካካሪ የቀድሞ ምክትል ፕሬዚደንት ጆ ባይደን ፈጥነው ባሰሙት ቃል የተባለው እውነት ከሆነ ፕሬዚደንቱ ስለ ጉዳዩ እያወቁ እስካሁን አንዳች እርምጃ ያለመውሰዳቸው እጅግ የከፋ ጥፋት ነው ብለዋል። የኒውዮርክ ታይምስ ዘገባ አክሎ ባለፈው ዓመት አውሮፓ ውስጥ ከተቃጡ የግድያ ሙከራዎችና ሌሎችም እንቅስቃሴዎች ጋር ጂአርዩ የሚባለው የሩሲያ ወታደራዊ መረጃ ተቋም ግንኙነት እንዳለውና ለተሳኩ ጥቃቶችም የገንዘብ ሽልማት መስጠቱን ይናገራል። በዘገባው ውስጥ የተጠቀሰውን ክስ የሩሲያ የውጭ ጉዳይ ሚኒስቴርና ታሊባን ትናንት በብርቱ አስተባብለዋል። ከ አርባ ሶስት ዓመታት በላይ ሥራ ላይ የቆየ እጅግ አሮጌውን የኒውክሌየር ኃይል ማበልጸጊያ ጣቢያዋን ከነገ በስተያ ማክሰኞ እስከ ወዲያኛው እንደምትዘጋ ፈረንሳይ አስታወቀች። የፌዘንሃይም ጣቢያ መዘጋት የአካባቢ ደህንነት ስጋታቸውን ሲናገሩ ለቆዩ ተሟጋቾች ታላቅ ብስራት ቢሆንም ለአካባቢው ሰዎች ደግሞ የሥራና የገቢ መቀዛቀዝ ፍርሃት መፍጠሩን አዣንስ ፍራንስ ፕሬስ ዘግቧል። ኤሌክትሪሲቴ ዶ ፍራንስ በሚባለው መንግስታዊ ተቋም የሚተዳደረውን ፈረንሳይ በምስራቅ በኩል ከጀርመንና ስዊትዘርላንድ ጋር በምትዋሰንበት አካባቢ ራይን ወንዝ ላይ የቆመውን የፌዘን ሃይም ኒውክሌር ኃይል ማመንጫ እንደሚዘጉ የወሰኑት የቀድሞ ፕሬዚደንት ፍራንሷ ኦላንድ ነበሩ። ፕሬዚደንት ኦላንድ ውሳኔውን ያሳለፉት የጃፓኑ የፉኩሺማ ዳይቺ አደጋ በደረሰ በጥቂት ወራት ውስጥ የነበረ ቢሆንም የመጨረሻውን ውሳኔ ግን ከሰባት ዓመታት በኋላ የዛሬ ሁለት ዓመት አካባቢ የፈረሙት የአሁኑ ፕሬዚደንት ኢማኑኤል ማክሮን ናቸው። የጣቢያው አንድ ማብላያ ባለፈው የካቲት ሙሉ በሙሉ ተዘግቷል። ለአሜሪካ ድምፅ ከምዕራብ አፍሪካ የሚዘግበው ሪፖርተራችን ሞኪ ኤድዊን ኪንዜካ ካሜሩን ዋና ከተማ ያውንዴ ውስጥ ትናንት በፖሊስ ማዋከብ እንደተፈጸመበት ገልጿል። የፖሊስ አባላቱ መሳሪያዎቹን እንደነጠቁትና በፈረንሳይኛ ብቻ እንዲናገር ያዙት እንደነበር ሞኪ በማኅበራዊ ገጾቹ ላይ ተናግሯል። በፈረንሳይኛ ተናጋሪና በእንግሊዝኛ ተናጋሪው ካሜሩን መካከል የተካረረ መቃቃርና የመገንጠል እንቅስቃሴ ያለ ሲሆን ያውንዴ ውስጥ በእንግሊዝኛ ስለ ተናገሩ ብቻ ሰዎችን እንደሚያዋክቡ ሞኪ ጠቁሟል። የካሜሩን የእንግሊዝኛ ተናጋሪ ጋዜጠኞች ሕብረት በትዊተር ባወጣው ብርቱ ባለው የተቃውሞ ቃል አድራጎቱን የፈጸሙት ይቅርታ እንዲጠይቁ አሳስቧል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ።